የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ዕለተ ቅዳሜ መስከረም 7 2014 ዓ.ም ዝግጅታችን ጀመረ። ሩሲያ እና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራቡ ዓለም መካከል ያለው ልዩነት እና መካረር እየሰፋ ሄዷል። በተለይም ደግሞ ምዕራባውያን በአፍሪካ ላይ ያላቸውን ልዩ ፍላጎትም ማንጸባረቅ ጀምረዋል። በምሽቱ ዘገባ ይኖረናል። ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል መልኩን በመቀየር ምንድን ነው የሁለትዮሽ አከፋፈል ነበረ በዓለም ላይ የነበረው ባይፖላር የሚሉት በፈረንጅኛ አሁን ደግሞ የመልትዮሽ ብዙ የሆኑ ክፍል ኃይሎች ተፈጥረዋል። የሰማችሁት አሜሪካ ሀገር ውስጥ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑትን ፕሮፌሰር ጌታቸውን ነው የምሽቱ እንግዳችን አድርገናቸዋል። በተያያዘ ሩሲያና ዩናይትድ ስቴትስ ከአፍሪካ ሀገራት ጋር ያላቸውን ግንኙነት እንደ አዲስ ለማጠናከር በሚያደርጉት ጥረት ባለስልጣናቶቻቸውን በተደጋጋሚ ወደ አህጉሩ እየላኩ ይገኛሉ። በዚህ ጉዳይ ላይም ማብራሪያ የሰጡን ባለሙያ ጋብዘናል። ሌሎች ጥንቅሮችም አሉን። ሰላም ጤና ስጥልኝ። የተከበራችው የተከበራችሁ አድማጮቻችን ከምሽቱ ዝግጅት ጋር አይደንገረሙ ነኝ። የምሽቱ ዋና አዘጋጅ ደግሞ አሉላ ከበደ ፕሮዲውሰራችን፣ ብርሃን ኃይሉ ናት። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን የዕለቱን ዋና ዋና የዓለም ዜናዎች እናስቀድም። እንደምናምሽታችኋል አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የኬንያው ፕሬዚደንት ዊልያም ሩቶ የቀድሞ የሀገሪቱን ፕሬዚደንት ኡሁሩ ኬንያታን የኢትዮጵያና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሰላም ልዑክ አድርገው ሾመዋል። ኬንያታ ቀደም ባለው ጊዜ በአማጽያን ጥቃትና በቀጠለ የእርስ በርስ ጦርነት ውስጥ በሚገኙት ሁለቱ ሀገራት ሰላም ለማስፈን በተጀመሩ ጥረቶች ተሳታፊ ሆነው ሰንብተዋል። ሹመታቸው መልካም ምላሽ ቢያገኝም በዲሞክራቲክ ሪፐብሊክ ኮንጎም ሆነ በኢትዮጵያ ጉዳይ ድርድር ማድረግ ቀላል ስራ እንደማይሆን ግን ተንታኞች ጠቁመዋል። ኬንያታ ኃላፊነቱን መቀበላቸውንና ኬንያን ወክለው እንደሚሰሩም ፕሬዚደንት ሩቶ ተናግረዋል። ዩናይትድ ስቴትስና የአውሮፓ ህብረት የኬንያታን ሹመት በበጎ ተቀብለዋል። በሁለቱ አገራት ዘላቂ ሰላም እንዲመጣ ለመደገፍም ዝግጁ መሆናቸውን አስታውቀዋል። የተባበሩት መንግስታት ድርጅት ለተዘነጉ የአስቸኳይ ጊዜ ድጋፎች የሚውል መቶ ሚሊዮን ዶላር ለቀዋል። የተባበሩት መንግስታት ድርጅት የተቀናጀ የሰብዓዊ ተግባራት ጉዳዮች መስሪያ ቤት በምህፃሩ ኦቻ በተዘነጉ የአስቸኳይ ጊዜ ሁኔታዎች ውስጥ ናቸው ላላቸው በሚሊዮኖች የሚቆጠሩ የዓለም ህዝቦች የሚውል መቶ ሚሊዮን ዶላር ከማዕከላዊ የአደጋ ጊዜ የገንዘብ ቋቱ እንደለቀቀ ይፋ አድርጓል። ኦቻ በአፍሪካ፣ እስያ፣ አሜሪካኖችና መካከለኛው ምስራቅ ውስጥ የሚገኙ 11 ሰብዓዊ እንቅስቃሴዎች አቅማቸው በመመናመኑ ምክንያት በሚሊዮኖች የሚቆጠሩ ሰዎች ህይወታቸው ለአደጋ እንደተጋለጠ ተናግረዋል የተባበሩት መንግስታት ድርጅት በመላው ዓለም ላይ በግጭቶች የአየር ንብረት ለውጥ በፈጠራቸው ችግሮች ረሃብና መፈናቀል ስጋት ለተጋረጠባቸው 24 ሚሊዮን ሰዎች የሚውል 49.5 ቢሊዮን ዶላር እንደሚያስፈልግ አስታውቋል። እስካሁን የተገኘው ግን 17.6 ቢሊዮን ብቻ መሆኑን የገለጹት የኦሻ ምክትል ቃል አቀባይ ጄንስ ላርኪ ቀሪው 32 ቢሊዮን ክፍተት እስካሁን ከታዩት ሁሉ የሰፋው እንደሆነ ተናግረዋል። ላርኪ አሁን ላይ የተለቀቀው 100 ሚሊዮን ዶላር የመን፣ ደቡብ ሱዳን፣ ማይንማርና ቬንዙዌላን ጨምሮ በ11 ሀገራት ውስጥ የሚገኙ ነፍስ አድን እንቅስቃሴዎችን ለማጠናከር እንደሚውል ተናግረዋል። በመቶዎች የሚቆጠሩ የቦኮ ሀራም ተዋጊዎች በሰሜን ምስራቅ ናይጄሪያ ከሚገኝ ደን በበረታባቸው የአየር ድብደባና ከባድ ዝናብ ከፈጠረው ጎርፍ ለማምለጥ ኒጀር አቅራቢያ ወደሚገኝ የቻድ ሐይቅ እየሸሹ እንደሆነ የፈረንሳይ ዜና አገልግሎት ምንጮቹን ጠቅሶ ዘግበዋል። ሰሜን ምስራቅ ናይጄሪያ ላለፉት 13 ዓመታት በእስላማዊ ተዋጊዎቹ ቡድን ጥቃት ተደጋግሙበታል። ከ40 ሺህ ሰዎች በላይ ተገድለዋል። ከሁለት ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው እንዲፈናቀሉ ተገደዋል። ደመፋሰሱ ኒጀር፣ ቻድና ካሜሩንን ወደ መሰሉ ጎረቤት ሀገራት ተስፋፍቶ ቡድኑ አራቱን ሀገራት በሚያዋስነው የቻድ ሐይቅ ቀጠና የጦር ሰፈሮችን እስከ ማቋቋምም ደርሷል። የናይጄሪያ የደህንነት ምንጮች እንደገለጹት ተዋጊዎቹ የተሸሸጉበት ስፍራ በተደጋጋሚ በቦምብ የተደበደበባቸው የቦኮ ሐራም ተዋጊዎች ከባለፈው ወር ጀምሮ የሳምቤይ ሳን ጫካ እየለቀቁ ይገኛሉ። በሌላ በኩል ናይጄሪያ ከባድ ዝናብ የበረታበት ክረምት ማስተናገዷን ተከትሎ ጎርፍ ሁሉንም የሀገሪቱን ክፍሎች በሚባል ደረጃ አጥለቅልቀዋል። የናይጄሪያ የክረምት ወቅት ከግንቦት እስከ መስከረም ወር ያሉትን ወራት የሚያጠቃልል ነው። የቦኮ ሐራም ተዋጊዎች የገብ ሽሽት ምክንያቱ የአየር ድብደባው መጠናከሩና የተዋጊዎቹ አብዛኞቹ የጦር ሰፈሮች በውሃ መጥለቅለቃቸው እንደሆነ የፈረንሳይ ዜና አገልግሎት ስማቸው እንዳይገለጽ የጠየቁትን ምንጭ ጠቅሶ ዘግበዋል። በዩክሬን የመልሶ ማጥቃት ዘመቻዎች ማግስት የሩሲያ ፕሬዚደንት ቭላዲሚር ፑቲን በዩክሬን ላይ ጥቃቶች ለማጠናከር ዝተዋል። በትናንትናው ዕለት የዩክሬን ኃይሎች በሩሲያ መሠረተ ልማቶች ላይ ጥቃት ማድረሳቸውን ካላቆሙ ሞስኮ በምላሹ በዩክሬን ወሳኝ መሠረተ ልማቶች ላይ ጥቃቶችን እንደምታበረታ ፑቲን አስጠንቅቀዋል። ኡዝቤኪስታን ውስጥ የነበረውን የቻይና ትብብር ድርጅት ጉባኤ ከታደሙ በኋላ ከዘጋቢዎች ጋር የተናገሩት ፑቲን የዩክሬንን ምስራቃዊ የዶንባስ ቀጠና ነፃ ማውጣት የሩሲያ ዋና የጦር ግብ እንደሆነና ሊከለስ እንደማይችልም አስታውቀዋል። ሞስኮ በገዛ ፈቃድ የተሰለፉ ወታደሮቹን ብቻ ወደ ዩክሬን ማዝመቷን ያነሱት ፑቲን በጥርፊያ ውስጥ ግን አይደለንም፣ ሲሉ ተሰምተዋል። ለዘብተኛ ያልሆኑ ፖለቲከኞችና የጦር ጉዳይ ጦማሪያን ክሬምሊን ዩክሬንን በመከተል ሰፊ የጦር አደረጃጀት በመተግበር የሩሲያን የሰው ኃይል እጥረት እንዲቀርፍ ጥሪ አቅርበዋል። ከዩክሬን ፈጣን የመልሶ ማጥቃት ዘመቻ በኋላ ሩሲያ ከሰሜን ምስራቅ የሀገሪቱ ስፍራዎች ኃይሏን ለማስወጣት እንደተገደደች ይታወሳል። በሩሲያ ተይዘው የነበሩ ከተሞችና መንደሮችን ዩክሬን መልሳ መቆጣጠሯ በጦርነቱ መጀመሪያ የሩሲያ ጦር ከዋና ከተማዋ ኪየቭ አቅራቢያ ካፈገፈገ ወዲህ ግዙፉ የጦር ተግዳሮት ተደርጎ ተቆጥረዋል። በዩክሬን መልሶ ማጥቃት ዙሪያ የመጀመሪያ በሆነ አስተያየታቸው ፑቲን ጦርነቱ ወዴት እንደሚያመራና በምን ሁኔታ እንደሚጠናቀቅ እንመልከት ብለዋል። አድማጮች ለምሽቱ የያዝንላቸው ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት ዝግጅቶች ጋር አብራችሁን ቆዩ። ሀብታሙ ስዩምን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 7 2015 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችን ከሬዲዮ በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ይገኛሉ። የፌስቡክ ገጻችንንም አት ቪኦኤ አምሃሪክንም መጎብኘት ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። ሩሲያና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራቡ ዓለም መካከል ያለው ልዩነትና መካረር እየሰፋ ሄዷል። ይህ ደግሞ በተለይ በአፍሪካ ላይ ባላቸው ልዩ ፍላጎትም መንጸባረቅ ጀምሯል። አንዳንድ ተንታኞች እንደውም አፍሪካ ዳግም በቀዝቃዛው ጦርነት ውስጥ የነበረው አይነት አጣብቂኝ ውስጥ እየገባች ነው ይላሉ። ቻይናን ጨምሮ የዓለም ሀያል ሀገራት የበላይነትን ለማግኘት የሚያደርጉት ፍልሚያ ለአፍሪካ ምን እንድምታ አለው የሚለውን ለመተንተን ስመኝሽ የቆየ የፖለቲካ ምሁራንና ተንታኞችን አነጋግራለች በቅድሚያ አሜሪካ ሀገር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ጋር ካደረገችው ቆይታ እንጀምር አንዳንድ ተንታኞች አፍሪካ ዳግም የቀዝቃዛው ጦርነት ውስጥ የነበረው አጣብቅኛ አይነት ውስጥ እየገባች ነው ይላሉ እና እውነት እየገባች ነው ወይ የሚለውን ለማየት እስኪ በቅድሚያ ሁለቱም ወገኖች ከአፍሪካ ምንድን ነው የሚፈልጉት አፍሪካ ሁል ጊዜ የሌላ አገራት ጥቅም ማራመጃ ነች። ለጥቅም ለፍላጎቶቻቸው ማሟያ ነው የሚፈልጓት እንጂ እርግጥ አፍሪካን ፈልገው አፍሪካን ወደው አይደለም። ጥቅማቸው ማለት እንዲያው ከታሪክ ጀምሮ በዚህ በኢንዳስትሪ ሬቮሉሽን ጊዜ ጀምሮ ወደ አፍሪካ የመጡትና አፍሪካን የተቀራመቷትም የ አፍሪካን አንጡሮ ሀብት በምፈልግና የአንጡሮ ሀብት ደግሞ ለኢንዱስትሪያል ሬቮሉሽን አካሄደ ነገር ነው። የስኳሩ፣ የጥጡ፣ የዚህ ሁሉ ከአፍሪካ ሀገር ስለሚመረት እሱን አስፈለጋቸው። እና አሁን በቀዝቃዛ ጦርነት ጊዜ የርዕዮተ ዓለም ልዩነት ነበር በምስራቁና በምዕራቡ መካከል እና በዛ መካከል እንግዲህ የኃይል አሰላለፍ ለማስተካከል አሜሪካም ምዕራቡም ሀገር ወደ አፍሪካ ራሽያም ሶቪየት ዩኒየን በዛ ጊዜ በሪዮት አለም ምክንያት ወደ አፍሪካ መጣች እና አንዱ አንዱን ለማሸነፍ ተብሎ ነው። አሁን በተለይ እንደ አዲስ ራሽያም ዩናይትድ ስቴትስም እንደ አዲስ ግንኙነታቸውን ለማደስ በሚሞክሩበት ወቅት ምን አዲስ ነገር ኖሮ ነው? ሁሉም አይኑ አሁን ወደ አፍሪካ ያጋደለው የኢኮኖሚ ጥቅሙ ቅድም እንዳልነው ነው። በታሪክ እሱ እንዳለ ሆኖ አሁን የፖለቲካ ጥቅም ነው የሚፈልጉት። ራሽያ እንዳልኩት ምዕራቦቹ፣ በተለይም ዩናይትድ ስቴትስ ራሽያ እንድትገለልና በተባበሩ መንግስታት ዘንድ አጋዥ እንዳታገኝ ዘመድ እንዳታገኝ ለማድረግ ስለተሞከረ ያንን እንግዲህ ለማኮላሸት በማለት የውጭ ጉዳይ ሚኒስትሩ የአሜሪካም በኋላም ደግሞ እንደዚሁ ላቭሮቭ የራሻ ውጭ ጉዳይ ሚኒስቴሩ ያንን ግፊት ለመቋቋምና አፍሪካ በተባበሩ መንግስታት ላይ ድምፅ ሲሰጡ ከእሷ ጋር እንዲሆኑ ለማድረግ ደዛ ነው በብዛት ያሉ። ሌላም ጉዳይ አለ አሁንም ቢሆን ሸቀጣቸውን ማራገፊያ ይፈልጋሉ። ጥራጥሬ ነገሮችን፣ እነዚያን ነገሮች ሊያመርቱ ይፈልጋሉ። ኢኮኖሚያቸው የአሜሪካም የራሽያ፣ የዓለም በሞላ በኮቪድ ምክንያት፣ ከዛ በኋላ ደግሞ በዚህ በዩክሬን ጦርነት ምክንያት የአሜሪካ እና የዓለም ኢኮኖሚ የኢትዮጵያ፣ የአፍሪካ በሞላ ተናግቷል። እንደ ድሮ ሊመለስ አይቻልም። እና ያንን እንዴት አድርገ እናሰራራ ለማለት እና አንዱ አንዱን ብልጭ ጎትቶ ሌላ አንዱ ኃያል መንግስት ሌላኛው ኃያል መንግስት ጎትቶ ወይም ጥሎ ጥቅም ለማግኘት ሲባል ነው። እነዚህ ኃያል ሀገራት የበላይነት ለማግኘት በሚያደርጉት ፍልሚያ አፍሪካ አሁንም ቀዝቃዛው ጦርነት ጊዜ እንደነበረው አይነት የውጊያ አውድማ ሆናለች ማለት ይቻላለች። ከሆነስ ምናልባት ከዚህ በፊት የነበረውን የቀዝቃዛ ጦርነት እና አሁን እየተፈጠረ ያለውን ማነፃፀር ይቻላለው። ምክንያቱም እንደ በፊቱ ሁለት ብቻ አይደሉም። ቻይናም አለች፣ ፈረንሳይም ሁሉም በሀገራቱ የሚያደርጉት እንቅስቃሴ ስላለን መጀመሪያ ቻይና አፍሪካ ውስጥ በቅርብ ጊዜ የመጣች ሀገር አይደለችም። በቀዝቃዛው ጦርነት ጊዜ ለምሳሌ ትልቁን ስራ የሰራችው በአፍሪካ ውስጥ አንደኛ ለነፃነት የሚዋጉትን ትረዳ ነበረ፣ ታሰለጥን ነበረ። ሁለተኛ ደግሞ የመጀመሪያው ትልቁ ታንዛም ሬል ሮድ የሚባል በታንዚያን እና በዛምቢያ መካከል ያለው ዛምቢያ ወደብ ስለሌላት በደቡብ አፍሪካ በኩል እቃቸው እንዳይልኩ ለማገድ ታንዛም የሚባለውን የመጀመሪያው ትልቁን ባቡር ከፈቱ። ከዛን ጊዜ ጀምሮ ነው ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል። መልኩን በመቀየር ድሮ በሁለት ጎራ በርዕዮተ ዓለም በዴሞክራሲ እና በካፒታሊዝም በሶሻሊዝም እና በዴሞክራቲክ ፕሪንስፕል በሚመሩ በሁለቱ አቀንቃኞች መካከል ብቻ ነበር የተከፋፈለው። ምንድን ነው የሁለትዮሽ አከፋፈል ነበረ በአለም ላይ የነበረው ባይ ፖላር የሚሉት በፈረንጅኛ ሁለት ጎራ ነበረ፣ የምዕራቡና የምስራቁ። አሁን አዳዲስ መንግስታትን መጥተዋል ቻይና ብቻ አይደለችም። ህንድም አለች። አሁን ደግሞ ጃፓንም እንደዚሁ እሷም መጣ መጣው እያለች ነው። ብራዚልም አለች። ሌላኛው ሀገር መልታይ ፖላር ሆላል። ዓለም ብዙ ክፍፍል ኃይሎች ተፈጥረዋል። በሌላ መልኩ ቀዝቃዛው ጦርነት መጥቷል። እንግዲህ እንዳሉት የቀዝቃዛው ጦርነት እየመጣ ከሆነ ቀደም ብለን የምናውቀው የነበረው እንግዲህ በሪዮት ዓለም በዲሞክራሲና ሶሻሊዝምን ሶሻሊዝም የሚያራምዱ ሀሳቦች መሀል የሚደረግ ትፍፍግ ነበረ። የአሁኑ እንዴት ይገለጻል? በሪዮት ዓለም አይደለም አንዱ ከአንዱ ሀይል ለመብለጥ ራሻ ከአሜሪካ ለመብለጥ እንደዚሁም ደግሞ ፈረንሳይም ደግሞ የድሮ ቅኝ ግዛቷ አሉ እዛ ውስጥ ደግሞ ባለቤትነት አለኝ ብላ ደግሞ አሁን እሷም በአንድ በኩል ተጽዕኖ እያደረገች ነው። በኢኮኖሚ በኩል፣ በፖለቲካ በኩል፣ በጂኦግራፊ አቀማመጥ በሆርን ኦፍ አፍሪካ፣ በዚህ የአፍሪካ ቀንድ አካባቢ አሁን ጅቡቲ በቅርጫ ያቀረበች ሀገር ሆናለች። ሁላቸውም ተሰብስበው እዛ ላይ መርከባቸውን ኃይላቸውን፣ ቻይና ሳትቀር ጃፓንም እየመጣች ነው። ሁላቸውም እዛ ላይ አሰር ሰው የተቀመጡ ነው እና ጅቡቲ እንዲያው በዚህ ሁሉ ኃይል ተውጣ ምሰጥ ማገር ትመስላለች። ወደ አፍሪካ ቀንድ ስለመጡ ወደዛ ሊሄድ በተለይ ደግሞ ኢትዮጵያን ጨምሮ የአፍሪካ ቀንድ ለየታት ስናይ ላለፉት አርባ ዓመታት ያልታየ ድርቅ ክፉኛ አካባቢውን እያጠቃበት ጊዜ ነው። የሩሲያ እና የአሜሪካ ባለስልጣናት ደግሞ በተደጋጋሚ ወደዛ አካባቢ ተጉዘዋል እና በተለይ አሁን ለሚታየው የምግብ እጥረት እርስ በርስ ተወነጃጅለዋል። የነዚህ ሀገራት በአካባቢው ላይ በዚህ መልኩ ማንዣበብ በተለይ በቀውስ እንዳልኩት በድርቅ ለተጠቁት ሀገራት ምን ትርጉም አለው? ጠቃሚ ነው ወይስ የበለጠ ወደ ቀውስ ሊከታቸው የሚችል ሁኔታ ነው የሚፈጥረው? አሁንም ለአፍሪካ የሚበጀው ቋሚ ዘለቄታ ያለው እርዳታ ማድረግ ዝም ብሎ ለጊዜው ራስ ራት ረሃብ ሲነሳ ድርቅ ሲመጣ ያችን ብቻ እንደ ሳት አደጋ መሯሯጡ ዋጋ የለውም። ጠመንጃ መስጠቱ ዋጋ የለውም። ብልሃት ማስተማሩ፣ የውሃ መስኖ ማስተማሩ እንዴት አድርገው አፍሪካኖች ራሳቸው እንዴት እንደሚቋቋሙ የአየር ለውጥን ከሌሎቹ ጋር ሆነው እንዴት አድርገው ሊታገሉ እንደሚችሉ እንዴት አድርገው አርሰው የተሻለ ኢሪጌሽን አስተምረው የተሻለ ኑሮ እንዲማሩ ይሄ በፍልስፍናው በኩል ከስር የተነሳ እድገት ይባላል ዲቨሎፕመንት ፍሮም ቢሎ። ውሃ ላይ፣ ንጽህና ላይ፣ ሴቶች ሲወልዱ እንክብካቤን እዛ ላይ ማስቀመጥ ነው እንጂ ዝም ብሎ የታንክ ጋጋታ፣ የአውሮፕላን ጋጋታ፣ ቤተመንግስት የመስራት ጋጋታ ለአፍሪካ ምን ዋጋ የለውም። እሱ ብልጭ ልጭ የሆነ የሚታይ ነገር ነው። አፍሪካኖቹን ግን ለዛሬ የሚታይ ነገር እንጂ ለገ ምግብ ሊሆን አይችልም። የአፍሪካ መሪዎች ራሳቸውን እንደገና ማየትና በተለይ ደግሞ ለሀገራቸው ዘለቄታ ያለው ሰላ ዘለቄታ ያለው መተባበር እንዴት አድርገው በሀገራቸው ውስጥ ከጎረቤት ሀገር ጋር እንዴት አድርገው እንደሚኖሩ ማሰብ አለባቸው። ስለዚህ ይህንን ለማድረግ በምዕራቡን በምስራቁ የሚመጣውን ፍላጎት ሚዛናዊ በሆነ መንገድ ማስተናገድ የሚችሉት ይህንን ተፈላጊነታቸውን ደግሞ ለሀገራቸው ጠቃሚ በሚሆን መልኩ ማስተናገድ የሚችሉት እስ እንዴት ነው ምስራቆችም ሆኑ ምዕራቦቹ የአፍሪካ መሪዎች ጥሩ አድርገው ጥንቅቀው ያውቋቸዋል። ገንዘብ ከሰጧቸው ከደለሏቸው ነቅዘት የበላቸው መንግስታት መሪዎች እያሉ አፍሪካኖች የትም ሊደርሱ አይችሉም። መጀመሪያ አፍሪካ ቤቷን ማጽላት እንዳለባት መሪዎቿ ዴሞክራቲክ እንዲሆኑ፣ ግልጽነት እንዲኖርባቸው በስልሳዎቹ የነበሩ መሪዎች በአፍሪካ እንደ ኔሬሬ እንደ ኬንያታ ሌሎቹ እነዚህ እነዚህ ፓን አፍሪካኖች አፍሪካኖች የዛ እነዛ አይነ መሪዎች ሰው ጠፉብን። ምናልባት በእርስ በርስ ግንኙነትስ ምናልባት በአፍሪካ ውስጥ በራሱ የእርስ በርስ ግጭትንም ሊያነሳሳ ይችል ሊሆን ምናልባት በአፍሪካ ሀገራት መካከል ያለው አንድነት ምን መምሰል አለበት? ያንንስ እንዴት ነው መጠበቅ የሚችል? ልክ ነው እኮ። የውጭው ሰው እንድንጣላ ነው የሚፈልገው ምክንያቱም ጠመንጃ ይሸጣሉ። አፍሪካና አፍሪካኖች በሞላ ራሳቸው ወደ ውስጥ ገብተው ይሄን ያ ሁሉ ተዋጋል ተዋጋን ይሄን ያ ሁሉ መጣን፣ ትርፋችን ምንድን ነው? ትርፋችን ድህነት ነው። ትልቁ ነገር አንዣቦ የመጣው ድህነት ነው፣ እጦት ነው፣ የአየር ብክለት ነው። ይሄ ደግሞ ማንንም አይለይም። እርስ በርሳችን በጎሳ፣ በቋንቋ፣ በሃይማ ከምንለያይ ከዛ ሁላችንም ደግሞ የሚገለን ጠነ የመጣ ነው ያን እንዴት አድርገን አንድ ላይ ነው አንድ ሀገር አንድ መንግስት ብቻውን ሊሰራ አይችልም። ተባብረ እንዴት እንሰራለን? ህዝብ ለህዝብ መዋየት አለበት። እነዚህ ህዝብ ለህዝብ የሚያዋዩ ደግሞ ሲቪክ ድርጅቶች ናቸው። እንግዲህ ቀደም ሲል የምናውቀው የቀዝቃዛው ጦርነት በአሜሪካ አሸናፊነት ወይም የበላይነት ነበር የተጠናቀቀው። የአሁኑ ምን ሊሆን ይችላል ተብሎ ይታሰባል? ምን አይነት ዓለም ሊፈጥር ይችላል? ይህ ገና የሚቋጭ ነገር አይደለም፣ በሂደት ላይ ያለ ነገር ቀዝቃዛውን ጦርነት ከአምሳ ከሰባ ዓመት በኋላ ነው መቋጫውን ያየ ነው። አሜሪካ አሸነፍኳለች እንጂ ራሻም በፊትም ሀይለኛ ነበረ። የራሻን ፖለቲካና የኢኮኖሚና የዲፕሎማሲን ወረሰች፣ ወራሽ ሆነች። ሌሎቹ ግን አሁን እንደ ዩክሬን እንደ ሉቴኒያ፣ አልቤኒያ፣ እነዚህ ተበታትነው ደሃ ሆነው ቀሩ። ወደፊት ግን የሚቋጨው ይሄ ነው ሊባል አይችልም። ገና በሂደት ላይ ያለ ነገር ነው። ወዴት እንደሚሄድ አናውቅም። ፕሮፌሰር ጌታቸው በጣም ነው የማመሰግነው። እግዚአብሔር ስመኝሽ፣ የቆየና ፕሮፌሰር ጌታቸው እናመሰግናለን። ተከታዩ ርዕሳችንም ከዚሁ ጋር የተያያዘ ነው። ሩሲያና ዩናይትድ ስቴትስ ከአፍሪካ ሀገራት ጋር ያላቸውን ግንኙነት እንደ አዲስ ለማጠናከር በሚያደርጉት ጥረት ባለስልጣናቶቻቸው በተደጋጋሚ ወደ አህጉሩ ይመላለሳሉ። ስመኝሽ የቆየ ይሄ የአፍሪካ ፖለቲካዊ ስትራቴጂካዊና ምጣኔ ሀብታዊ ጥቅም ላይ ያለው አንድምታ ምን ይመስላል በሚለው ዙሪያ ከተለያዩ ባለሙያዎች ጋር ያደረገችውን ቆይታ እየተከታተለን እንገኛለን። በመቀጠል ደግሞ ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህርትና በአፍሪካ ቀንድ ዙሪያ በርካታ ጥናቶችን ካካሄዱት ፕሮፌሰር አን ፊትስጀራልድ ጋር ያደረገችው ቆይታ ይቀጥላል። ሩሲያና ዩናይትድ ስቴትስ ከአፍሪካ ሀገራት ጋር ያላቸውን ግንኙነት እንደ አዲስ ለማጠናከር ጥረት እያደረጉ ያሉት ለምንድን ነው? በመጀመሪያ ደረጃ አፍሪካ ከፍተኛ የሀብት ክምችት ያላት አህጉር መሆኗን ማስታወስ አለብን። ምዕራቡ ዓለም በቀጥታ ሊጠቀመው የሚፈልገው እጅግ በጣም ብዙ ሀብት አላት። ይህንን ሀብት በገንዘብና በሰው ብቻ ሳይሆን በተቋማት፣ በመሰረተ ልማት፣ በተፈጥሮ ሀብት በእውቀትና በመረጃ ብንከፋፍለው በእርግጥ ምዕራቡ ዓለም የእውቀትና የመረጃ እጥረት የለበትም። የእውቀት ማዕከላት፣ የተቋማትና የገንዘብ ችግርም የለም። ነገር ግን የተፈጥሮ ሀብቱ ውሱን ነው። አፍሪካ ደግሞ በተለይ ዓለምን አሁን ተፈላጊ ወደሆነው ሆነው አረንጓዴና ንጹህ ዓለም ወደፊት ማሻገር የሚችሉና ኢኮኖሚው በዋናነት የሚፈልጋቸው የተፈጥሮ ሀብቶች አሏት። ለምሳሌ እንደ ሊቲየም የመሳሰሉ ማዕድኖችና ውሃ። የስነ ምድር አጥኚዎችና የአየር ሁኔታ ተንታኞች ወደፊት ከፍተኛ የውሃ እጥረት እንደሚያጋጥም ይናገራሉ። አሁን በተለይ የምስራቅ አፍሪካ ሀገሮች ከፍተኛ ድርቅ ውስጥ ቢሆኑም፣ አብዛኛው የውሃ ሀብት በተለያዩ የአፍሪካ ሀገሮች ነው የሚገኘው። በተጨማሪም ብዙዎቹ የአፍሪካ ሀገሮች ከህዝባቸው ሰባ ከመቶ የሚሆነው ከ30 ዓመት በታች ነው። ይህ ደግሞ ወደፊት የሚያሻግር የሰው ሀብትና የሰው ኃይል ነው። አሁን አንቺ በምትዩ መሰረት አፍሪካ ላይ ከፍተኛ ፍላጎት አለ። ስለዚህ ደግሞ በአህጉር ያላቸውን መሰረት እንደ አዲስ ለማጠናከር እሽቅድድም ላይ ናቸው። ይሄ በአህጉሩ ላይ ዳግም የቀዝቃዛ ጦርነት ለመቀስቀሱ ማረጋገጫ መሆን ይችላል። ከሆነስ፣ በፊት በነበረው የቀዝቃዛ ጦርነት እና በአዲሱ መካከል ምን መሰረታዊ የሚባል ልዩነት አለ? ምክንያቱም ቀደም ሲል የነበረው በዋናነት ርዕዮተ ዓለምን ያማከለ ነበር። አሁንም ቢሆን የሮዮት ዓለም ክፍፍል ርዝራዡ አለ። ይህን በተለይ ደግሞ ሩሲያ በተሻለ ሁኔታ በምትገኝበት ምስራቃዊው የአፍሪካ ክፍል ይታያል። ቻይናም አለች፣ አሜሪካም አለች። ይህ ሁኔታ በተለይ አንዳንድ የምስራቅ አፍሪካ ቀጣናዎች በሚያሳዝን ሁኔታ የእጃዙር መፋለሚያ ቦታ እንዲሆኑ አድርጓል። ሌላው ይህ ኢኮኖሚ ላይ መሰረት ያደረገ አዲስ ቀዝቃዛ ጦርነት መሆኑ ነው። የተፈጥሮ ሀብትን ለማግኘት የሚደረግ ሩጫ፣ አብዛኞቹ ምዕራባውያን ሀገሮች ወደ ንጹህና አረንጓዴ ኢኮኖሚ ለመሸጋገር የሚያደርጉት ጥረት በተለይ የፖለቲካ ስልጣንን ከማስጠበቅ አንጻር በርካታ ችግሮችንና ክፍፍሎችን ፈጥሯል። በተለይ መካከለኛ ገቢ ያለውን የህብረተሰብ ክፍል የኢኮኖሚ አጀንዳ ለማስጠበቅ ለሚደረገው ጥረት ወደ አረንጓዴ ኢኮኖሚ መሸጋገር የግድ መሆኑን ያመለክታል። ያ በአፍሪካ ላይ ተጽዕኖ አለው። ሌሎቹም እንደ ቻይና ያሉ ሀያል ሀገራት፣ እንዲሁም ብሪክስ የሚባለው ቡድን አባላትም አፍሪካ ውስጥ አሉ። እዚህ ውስጥ የእነሱስ ሚና ምንድን ነው? አንድ አማልቶ ቫቻሪያ የሚባል በጣም ጥሩ የፖለቲካ ኢኮኖሚ ባለሙያ የተናገረውን ልጠቀምና፣ ዓለም ብዙዎች የሚፎካከሩባት መልቲፖላር ሆናለች። እንደ ህንድና ቻይና ያሉ ሀገሮች አፍሪካ ውስጥ ለረጅም ጊዜ ኖረዋል። እንደ አሜሪካ ያሉት ደግሞ አፍሪካ ውስጥ በተወሰነ መልኩ የተለየ አጀንዳ ያላቸው አሉ። ለምሳሌ በምስራቅ አፍሪካ የመኖራቸው ዋናው ምክንያት ደህንነትና መረጋጋትን ለማስፈን እና የባህር መተላለፊያ መስመሮችን የተረጋጋ እንዲሆኑ ለማድረግ ነው። የቀጠናው መረጋጋት ከፍተኛ ቁጥር ያለው ስደተኛ ወደ አውሮፓና ወደ ሰሜን አሜሪካ እንዳይፈልስ ይረዳል። ሌሎች እንደ ቱርክና ብራዚል ያሉት ደግሞ ከአፍሪካ ጋር ኢኮኖሚያዊ ብቻ ሳይሆን ወታደራዊና የጸጥታ ትብብር የማድረግ ዕድል ይታያቸዋል። ቻይናም አፍሪካ ውስጥ እግሯን ካስገባች በጣም ቆይታለች። አፍሪካ የሰው ኃይል አላት። እነሱ ደግሞ እውቀትና የማምረት አቅም አላቸው። ስለዚህ አህጉሩ ተቀብሏቸዋል። አሁን አፍሪካ መሬት ላይ የሚታየው ይሄ ነው። ነገር ግን ሁሉም የተለያየ አጀንዳ ነው ያላቸው። ስለዚህ ይሄ ለአፍሪካ ቀንድ ሀገራት ምን ማለት ነው? በተለይ ደግሞ እንደ ኢትዮጵያ በረሃብ እና በግጭት ውስጥ ለሚገኙ ሀገራት የተማረ ህብረተሰብ የራሱን የተፈጥሮ ሀብት የመቆጣጠር አቅም ይኖረዋል። የራስን የተፈጥሮ ሀብት መምራት ካልተቻለ በር ላይ እነዚህን ሀብቶች ሊቆጣጠሩ የሚፈልጉ በርካታ ተጫዋቾች ተሰልፈው ቆመዋል። በተለይ ደግሞ በተፈጥሮ ሀብት እጅግ የበለጸጉ ሀገሮች ከሆኑ። ስለዚህ ለአፍሪካ ሀገሮች መረጋጋትና የተማረ ማህበረሰብ መኖር ትልቁና ዋናው ቁልፍ ነገር ነው። ያሉትን ሀብቶች በሚፈልገው መንገድ ጥቅም ላይ ማዋል የሚችል እውቀትና ብቃትም እጅግ አስፈላጊ ነው። ይሄ የሚያመለክተው ትምህርት ምን ያህል አስፈላጊ መሆኑን ነው። ከዚያ በተጨማሪ ደግሞ መረጃ ለአንድ ሀገር እንደ ኃይል ምንጭ ሆኖ ያገለግላል። ግን እነዚህ ሁሉ ያለ ጥሩ ፖሊሲዎች፣ ያለ ጥሩ ስትራቴጂዎችና በወረቀት ላይ ያለውን ወደ ተግባር መለወጥ የሚችል አቅም ትርጉም የላቸውም። African countries do need to uh, take አፍሪካውያን የእድገትና የብሔራዊ ደህንነት ስትራቴጂያቸውን በራሳቸው መቆጣጠር መጀመር አለባቸው ለረጅም ጊዜ እነዚህ ስትራቴጂዎች በአለም አቀፉ ስርዓትና አመራር ስር ነው ሲመሩ የቆዩት በተጨማሪም የቀጠናው ተቋማት አፍሪካ ቀንድን በመጠበቅና ጸጥታ በማስፈን ረገድ ትልቅ ሚና አላቸው። ከሁሉም በላይ ደግሞ የአፍሪካ ሕብረት በውስጡ ያሉ አባል ሀገሮቹ በተረጋጋ ሁኔታ ውስጥ መሆናቸውን የማረጋገጥ ኃላፊነት መውሰድ አለበት። ታዲያ በእነዚህ ሂደቶች ውስጥ የአፍሪካ ሀገራት ሚናስ ምን መሆን አለበት? በተለይ በኢኮኖሚ ተጠቃሚ መሆናቸውን ማረጋገጥ የሚችሉት እንዴት ነው? አንዳንድ መርሆችንና አጠቃላይ አላማዎችን በአጋርነት እኩል ጠረጴዛ ዙሪያ ላይ ማቅረብ ከተቻለ ለመወያየት እድል አለ። አፍሪካ ብቻዋን ሁሉንም ማድረግ አይጠበቅባትም። ብዙ ነገሮችን ከአጋሮቿ ጋር ሆና ማድረግ ትችላለች። የቻይና ሞዴል የሆነው ቤልት ኤንድ ሮድ ለምሳሌ የተፈጥሮ ሀብትን ጠቅሎ የሚወስድ ነው። በኢኮኖሚ አጠራር ካፒታል ፍላይት የሚባል አለ። ያ ማለት አፍሪካ ውስጥ ገንዘብ ይሰራና ወይም አንድ እቃ አፍሪካ ውስጥ ይመረትና ለሌሎች ኢኮኖሚዎች ጥቅም ከአፍሪካ እንዲወጣ ይደረጋል። ያንን በተቻለ መጠን መገደብ ወይም ደግሞ የሆነ ነገር በንግድ መልክም ቢሆን ወደ አፍሪካ ተመልሶ እንዲመጣ የሚቻልበት መንገድ መፈለግ አለበት። እንግዲህ ያለንበት ጊዜ የአየር ንብረት ለውጥ፣ ሽብርን፣ ወረርሽኝ የመሳሰሉ አፍሪካን ጨምሮ መላው ዓለምን የሚፈትኑበት ጊዜ ነው እና እነዚህን ለመዋጋት ደግሞ አብሮ መስራት፣ መተባበር ይጠይቃል። አሁን የሚታየው ፉክክር በዚህ ላይ ምን ተጽዕኖ ይኖረዋል? ወዴትስ ያመራል? እንግዲህ ቀደም ሲል ይደረግ እንደነበረው ፉክክሩ ወደ ጦርነት እንደማያመራ ተስፋ እናደርጋለን። በእርግጥ እንደ ኢትዮጵያ ባሉ አንዳንድ የአፍሪካ ሀገሮች የተለያዩ ዓለም አቀፍ ተዋናዮች ፍላጎት የሚንጸባረቅባቸው ግጭቶች ይታያሉ። ነገር ግን አፍሪካ በጣም ጥሩ ወጣት መሪዎች ያሉባት አህጉር ነች። ብዙዎቹን ሳስተምር ክፍል ውስጥ አገኛቸዋለሁ። አብዛኞቹ በሀገራቸው የፖሊሲ አወጣት ሂደት ሚና እንዲኖራቸው ወደ ሀገራቸው ለመመለስ ይጓጓሉ። ምዕራባውያን ሀገሮችም ማድረግ ያለባቸው ከትምህርት ተቋማት ጋር ቁርኝት በመፍጠር ዩኒቨርሲቲዎችን፣ ሁለተኛ ደረጃ ትምህርት ቤቶችን አፍሪካ ውስጥ መክፈት ነው። ይህ ትብብር ደግሞ ወደፊት ኢንዱስትሪዎችን መሰረተ ልማቶችን፣ በእውቀት በማሳደግ የሚገለጽ ይሆናል። በዚህ ሀሳብ ውይይታችንን እንቋጫለን። በጣም አመሰግናለሁ። Thank you for having me. Have a great weekend. እየተከታተላችሁ የምትገኙት በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 7 2015 ዓ ም ዝግጅታችንን ነው። ከሬዲዮ በተጨማሪም በዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም ላይ በመደመጥ ላይ እንገኛለን። እዚህ ጋር የሙዚቃ ሀፍታን እንውሰድ። አብነት አጎናፍር ይቀጥላል። The moon is the The The the ተመልሰናል ከኛ ጋር ስለሆናችሁ እናመሰግናለን። ባለፈው ዓመት 2014 ላይ በተለይም በደቡባዊ የኢትዮጵያ ክፍል በክልል የመደራጀት እና ሌሎች የአስተዳደር መዋቅር ጥያቄዎች ጎልተው የታዩበት አንዳንዴም ለግጭትና ለሰው ሕይወት መጥፋት ምክንያት የሆኑበት ነበር። በ2010 ዓ.ም የተካሄደውን የመንግስት ለውጥ ተከትለው ሲዳማ በክልልነት ከተደራጀ በኋላ በደቡብ ከሚገኙ ዞኖች 11ንዱ በክልል የመደራጀት ጥያቄ አቅርበዋል። ጥያቄዎቹ ለግጭትና ለሰው ህይወት መጥፋት ምክንያት መሆናቸው አሳሳቢ መሆኑን የሚገልጹ አንዳንድ ምሁራን የሀገሪቱን ህገ መንግስት መፈተሽ እና አንዳንድ አንቀጾችን ማሻሻል እንደሚያስፈልግም ይናገራሉ። የደራሼ ልዩ ወረዳ፣ የኮንሶ ዞን፣ የደቡብ ኦሞ ዞን እና የአሌይ አካባቢዎች የአስተዳደር መዋቅር ጥያቄ ከተነሳባቸውና የሰው ህይወት ከጠፋባቸው አካባቢዎች መካከል ናቸው። ቀጣዩ ዘገባ ዮናታን ዘብዴዎስ አመቱን መለስ ብሎ የቃኘበት ነው። ባለፈው ዓመት ከመያዝያ ወር አጋማሽ ጀምሮ የተባባሰው የደራሽን ልዩ ወረዳ ግጭት ሰለባ የሆኑትና የጋቶ ቀበሌ ነዋሪ መሆናቸውን የተናገሩት አቶ ተፈራ ታከልም ኑሯቸው እንደተመሰቃቀለባቸው ተናግሯል። አስራ አራት ለእኛ በጣም አስቸጋሪ ወቅት ነው። በጣም ስቀት ዘመን ነው። በጣም ከባድ ወቅት ነው። በቃ ሰው የሰው ልጅ ላይ እንዳይደርስ እንደዚህ የሰው ጠላት ላይ የማይደረስ እንደዚህ አይነት እኛ አሳለፍ ነው። በስቃይና በመከራ ነው አሳለፍ ነው። ሁለት ሺህ አስራ አራት አሁን ሰው ከቤት ንብረቱ ተሰዶ በስቃይ በመከራ በራ በእርዛል በቃ አላ አደለም የራሱ ንብረት እያለ ጥሎ በቃ እንደዚህ ጎድሞበት እንደገና በጫካ በዱሩ ትንከራተትና እስካሁንም በቃ ሙሉ በሙሉ ሰው አላገገበም። በቃ በጣም በመከራ ነው አሳለፍ ነው ማለት ይቻላል በአጭሩ ሌሎች የአካባቢ ነዋሪዎች የደረሰባቸው ጉዳትም ከፍተኛ እንደነበር ገልጾ፣ አልተሰፈራም ኑሮ በቃ መንግስትም መጀመሪያ ላይ ችላ ብሎ ነበረ። በቃ ለሶስት ወር ያህል በቃ ያኔ እርዳታ ቆይተን ነበረ። አሁን ከዛ በኋላ ነው ትንሽ ትንሽ እርዳታም እየተሰጠ ነው እንጂ ሙሉ በሙሉ አሁንም ሰው አልገባም። አሁንም ያው ገና በሁለት ሺህ አስራ አምስት በዚህ አመት ነው እንግዲህ የምናየው እንጂ በቃ አብዛኛው ሰው አሁንም በስደት ላይ ነው አለው። በቃ ጠቅላላ በደቡብ ኦሞ ዞን ደቡብ አሪ ወረዳ የበተነሳ ግጭት ጥቃት ከተፈጸመባቸው ውስጥ አንዱ መሆናቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቁን አስተያየት ሰጪ ከወራት በፊት ከቀያቸውና ከቤት ንብረታቸው የተፈናቀሉ ዜጎች ዛሬም ድረስ እንዳልተመለሱ ያስረዳሉ። እኛ አካባቢ ሁለት ሺ አስራ አራት ዓመተ ምህረት ላይ ወዲህ ወደ ጠር አካባቢ ማለት ይቻላል ጠርና የካቴት አካባቢ መጋቢት አካባቢ የሚባሉት ወራቶች ማለት ነው። ኑሯችን የሚያህል አመተካከል የሚለውን ተፈናቅሎ ሲውየው ነው የሚለው ለምን ኑሮ ስለተፈናቃይ ስወራ ሲወራ በጣም ያን ህል ቦታ አልሰጠው ነበር። ግን ተፈናቅለ ስታየ ብቻ ነው ስለተፈናቃይ የምትረዳው። ቤቶቻችን የሰራ ነው ቀርቶ ሰው ቤት ተከራይተን በጣም በትላልቅ ችግሮች ውስጥ ከዛ ወዲህ በጣም ወደ ብዙ አባወራዎች ተፈናቅለው ልጆቻቸውን ይዘው ሌላ ጅንካ ከተማ ላይ ነው አሁን ሰፍረን ያለ ነው ማለት ካምፕ ነበር። የመጀመሪያ ኮልታ ትምህርት ቤት አካባቢ የነበር ነው። እናም ሁለት ሺ አስራ አራት ዓመተ ምህረት የክልሉና ሌሎች የአስተዳደር ጥያቄዎችን መነሻ ያደረጉ ግጭቶች ክልሉን ፈተና ውስጥ የከተቱበት እንደነበር ምሁራን ይናገራሉ። ክልሉ ባለፉት ሁለት ዓመታት በተለይም በ2014 ዓ ም በፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ተፈትኗል ይላሉ። በአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልሳ ሻግሬም ምሳሌ አንዱ የጉራጌ ጥያቄ በጣም በቅርብ ጊዜ የተነሳው ጥያቄ አንዱ ይህ ነው። ታሪካችንን ቋንቋችንን አላዳበርነ ቋንቋ መዳበር ሲገባው የዳበረው ሌላ ቋንቋ የሚል እንድምታ ያለው አይነት ጥያቄ ነው። አብዛኞቹ የሚያነሱት ግን ምንድነው ተረግጠናል፣ መብቶቻችን አልተከበሩም፣ ማንነታችን ተደፍትጧል የሚል ዋና ማዕከል አድርገው የሚንቀሳቀሱት ይህንን ጥያቄ በክልልነት እንዲሁም ከልዩ ወረዳ እስከ ዞንነት የመደራጀት የመብት ጥያቄዎች ከጥያቄነት አልፎ የግጭት መንስኤ ሆነው ብዙ ጉዳት አስከትሏል ያሉት ደግሞ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያው አቶ ዳያ ሞዳሌ ናቸው። የመዋቅር ጥያቄ የህዝብ ሞት፣ የህዝብ መፈናቀል፣ የጸጥታ አካላትንም መሞት ያስከተለ በጣም አሳዛኝ ነገር ነው። የደቡብ ክልል ሀያ አስራ አራት ዋናው ጉዳይ እንግዲህ ለሀገር መከላከያ ድጋፍ ከማድረግ ውጭ ተሰራ የምትለው ይህንን ማስተናገድ ነው። ስለዚህ የህዝብን ሰላም ያሳጣ፣ የህዝብን መረጋጋት ያሳጣ በጣም ጎጂ ውጤት ያስከተለ ጉዳይ ነው። በክልል ለመደራጀት ከቀረቡ የአስራ አንድ ዞኖች ጥያቄዎች ውስጥ በፌዴሬሽን ምክር ቤት ተቀባይነት አገኝቶ ከደቡብ ክልል እየወጣና ከሁለት ዓመታት በፊት በቅድሚያ የተመሠረተው የሲዳማ ክልል ነበር። በ2014 ዓ ምት ደግሞ በዚሁ በደቡብ ክልል ስር የነበሩ ሌሎች አምስት ዞኖችና አንድ ልዩ ወረዳ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚል ሌላ ክልል መስርተዋል። የክልሉና የፌዴራል መንግስትም እየጨመረ ለመጣው በክልል የመደራጀት ጥያቄ ምላሽ ለመስጠት ሲባል በአቋቋሙት የምሁራን ቡድን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር የተሰየመና ሰማይን አባላት ያሉት የሰላም አምባሳደሮች ቡድንም ከህዝብ ጋር ምክክር አድርጎ የተለያዩ አማራጭ ሐሳቦችን አቅርበዋል። ተግባራዊ የተደረጉ ባሉ አንዳንድ አማራጭ ሀሳቦች ምክንያትም ከሩብ ምዕተ ዓመት በላይ ከ56 በላይ ብሔር ብሔረሰቦችና ህዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቅርጹ የተቀየረ ነው። የፌዴሬሽን ምክር ቤት ባለፈው ነሐሴ 12 2014 ዓ ም ስድስት ዞኖችና አምስት ልዩ ወረዳዎች አንድ የጋራ ክልል ለመመስረት ያቀረቡትን ጥያቄ ተቀብሎ አጽድቋል። በመንግሥት የቀረበውን የጋራ ክልል የመመስረት ጥያቄ የተቃወመው የጉራጌ ዞን ጨምሮ አምስት ዞኖችና አንድ ልዩ ወረዳ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል በነባሩ ክልል ስር እንዲቀጥል ወስኗል። እናም የደቡብ ክልል ቢያንስ ወደ አራት ክልሎች የተከፈለ እንደሆንም ሂደቶች እያመላከቱ ነው። የኢትዮጵያ ሕገ መንግሥት አንቀጽ 39ና 47 እስከ መገንጠል መብት ይሰጣል። የሕገ መንግሥቱ አንቀጽ 47 ንዑስ አንቀጽ 3 ደግሞ በብሔሩ በብሔረሰቡና በሕዝቡ ምክር ቤት በሁለት ሶስተኛ ድምፅ የተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መፍታለው ሲል ይደነግጋል። አቶ ዳያሞም ከክልልም አልፎ ትኩረት ሊሰጠው የሚገባ ጉዳይ ይሄ ነው ይላሉ። ለሀገሪቱም ፈተና እንደሆነ በመግለጽ መፍትሄው ህገ መንግሥቱን ማሻሻል ብቻ እንደሆነም አቶ ዳያሞ ተናግሯል። ስለዚህ ህገ መንግስቱ አንድ ላይ እስከሚሻሻል ወይ እንዲሻሻል ወይም ለብሔራዊ ምክክር ማቅረብ እንጂ በአንድ ፓርቲ ማዕቀፍ ለአንዱ ሰጥቶ ለአንዱ መከልከሉ ሌላ ረብሻ ያስነሳል የሚል ነገር ግን በአገር አቀፍ ደረጃ ህገ መንግስቱን የሚያሻሽል ይሹ ሆኖ ቢቀርብ ነው የሚሻለው እንጂ ሰላም፣ አሁንም የ214 ያየነው መከራ የሚያበቃ አይመስልም። በክልልነት ለመደራጀት ግፍት አደረጉ የሚባሉት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የተባሉ ምክንያቶችና ፍላጎቶች መሆናቸውን በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሽመልስ አሻግረ ተናግሯል። የክልሉ መከፋፈል የተለያዩ ጉዳቶችን ማስከተሉን አብራርቷል። በክልል የመደራጀት ጥያቄዎች የመበራከታቸው ምክንያትም የኢኮኖሚ እኩል ተጠቃሚነትና ፍትሐውነት እንዲሁም ሌሎች የመፍት ጥያቄዎች ናቸውም ብሏል። ኢኮኖሚያዊ ፍትሐውነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች፣ ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚለው አንዱ ጥያቄ የነበረው በዋናነት እንግዲህ የኢኮኖሚ ልማትን ስንመለከት ፕሮጀክቶች በተለያየ መንገድ ወደ የክልሎቹ ይፈሳሉ። የአብዛኞቹ ፕሮጀክቶች ወደ መሬት የሚወርዱበት ጊዜ ውስን ቦታዎች ላይ ብቻ የማትኮር ነገር እንደነበረ ይታወቃል። በደቡብ ክልል ተስተዋለው የክልል መሰነጣጠቅ በሌሎች ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚሉት አቶ ዳያሞም ሁኔታው በአገሪቱ አንድነትና አጠቃላይ ፖለቲካዊ ሁኔታ ላይ መጥፎ ጥላ ያጠላ ነውም ብሏል። እናም 2014 ዓ ም የአገሪቱን ሕገ መንግሥት አንዳንድ አንቀጾች ሳይቀር ጥያቄ ውስጥ ተከተቱ በክልል የመደራጀትና ሌሎች የአስተዳደርና የመዋቅር ጥያቄዎች በተለይም በደቡብ የአገሪቱ ክፍል ፈተና እንደ ደቀነ ነው የተሰናበተው። ጉዳዩን አስመልክቶም በክልሉ ነዋሪዎች ውስጥ ያለው ስሜትና አቋምም ተመሳሳይ አይደለም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ሲቀጥል ደግሞ የምናልፈው ወደ ባህር ዳር ነው። በዚህ ሳምንት ከወደ ባህር ዳር የተሰማ ለየት ያለ ዜና አለ። በጣና ሐይቅ ላይ በተደጋጋሚ የሚከሰተውን የእንቦጭና የተለያዩ ሰው ሰራሽ ቆሻሻዎችን ለማጽዳት የተሰራች ጀልባ ተመርቃለች ብላናለች። አስቴር ምስጋ ነው ቅሬታቸው የአሜሪካ የሆኑ 600 የፈረስ ጉልበት ያላቸው ሁለት ሞተሮች የተገጠሙለት 50 ኪሎዋት ጄኔሬተር ያለው እርዝመቱ 15 ሜትር ስፋቱ ደግሞ 6 ሜትር ነው ተብሏል። ይህ ጀልባ ከሌሎች ጀልባዎች የሚለየው በዋናነት የሚሰጠው አገልግሎት ነው ይላሉ አቶ ሙላት ባሳዝ ነው። ታና ላይ መሬት በባህሪው እየተንቆረሰ እየተንሸራተተ የሚሄድበት ሁኔታ አለ። በሀገር ሰላም ከብቶች ላይ ወጥተው ሳር እየለቀሙ መሬቱ አን ሰላሳ ሺህ ካሬ አርባ ሺህ ካሬ መሬት ተቆርጦ ወደ ሀይል ማመንጫው የኢንቴክ የውሃ መስገቢያ ወይም ኢንቴኩ ላይ ይገባ። አረሙን የሆነ ሰርት ውስጥ ያስገባሉ። እየቆራረጠ ወደ መሬት የማስወገድ ስራ ነው። የኢትዮጵያ ኤሌክትሪክ ኃይል በሚያስተዳድረው የጣና በለስ ኃይል ማመንጫ ፕሮጀክት ላይ በአመት እስከ ስድስት እና ሰባት ጊዜ መሬቱ ተገምሶ በመምጣት ኃይል የማመንጨት ስራውን አስተጓጉሏል። በዚህም የኃይል መቆራረጥ በተደጋጋሚ እንዲፈጠር አድርጓል። ይህንን ችግር ለመቅረፍ የኢትዮጵያ ኤሌክትሪክ ኃይል በልዩ ትዕዛዝ ከሙላት ኢንጂነሪንግ ኢንዱስትሪያል ኃላፊነቱ ከተወሰነ የግል ማህበር ጋር በመተባበር ጀልባው በልዩ ዲዛይን እንዲሰራ ተስማምተው ይፈራረማሉ። በአመቱ ስድስት ሰባት ወር ጊዜ እዛ ቦታ ላይ ትልልቅ ጀልባዎች ያስፈልጋሉ ማለት ነው። ይህን ነገር ለማስወገድ ይሄ በተደጋጋሚ ችግሩ እየተደጋገመ ሲሄድ የኢትዮጵያ መብራት ኃይል በዚህ ዲዛይን ስፔሻል ጀልባዎችን ማሰራት ፈለገ። ከዲዛይን ጀምሮ የተለያዩ ነገሮችን በጋራ መንሰርተን ይህንን ጀልባ ለመስራት ችለናል። ሃይድሮሊክ ዲቫይሶች ተገጥመውለታል። እነዚህ ሃይድሮሊክ አታችመንቶች ዲቫይሶች የሚሰሩት ምንድነው? አረሙን የሆነ ሰርት ውስጥ ያስገባሉ እየቆራረጠ ወደ መሬት የማስወገድ ስራ ነው እና በአጠቃላይ ይህ ይመስለተኛ ካሁን በፊት ጣና ላይ የተለያዩ ጀልባዎች ገቡ ሲባሉ ነው የምንሰማው፣ መውጫ የለም ሰው መብራት ኃይል ከሚሰራው ስራ ባሻገር የማህበረሰብ አቀፍ ግዴታውን እየተወጣ ነው ብዬ አስባለሁ። ምክንያቱም ጣና ላይ በተለያየ ምክንያት ባህር ውስጥ የሚሰምጡ ጀልባዎች ማውጫ ክሬን ተገጥሞለታል ይሄ አንድ ሌላው ፊቸር ነው ሶስተኛው ፊቸር ነው ሶስተኛው ደግሞ ጀልባዎች ትልልቅ ጀልባዎች ሞተራቸው ፌል ሲያደርገው የተለያየ ችግር ጥገና ሲፈልጉ ከባህር ዳርም ሆነ የተለያየ ቦታ ወደ ጎርጎራ ሂደው ጎርጎራ ላይ ነው ወርክሾፕ ውስጥ ገብተው የሚሰሩ ይሄ ክሬን አለው ኢንጂኑን ብቻ አውጥቶ ሰርቪስ አድርጎ መልሶ የመግጠም ነገር የግድ ጀልባዎቹ ከሆነ ቦታ ወደ ጎርጎራ እየተጎተቱ መሄድ አይኖርባቸው ማለት ነው። አራተኛው በሙሉ ካሁን በፊት የነበሩ ጀልባዎች ወለላቸው አንድ ክፍል ነው። ስለዚህ ከፊት ለፊት የሄዱ በአጋጣሚ ድንጋይ ወይም የተለያየ አለት ቢመታቸው እዛ ላይ የተቀደደ ማለት ውሃ ሙሉ በሙሉ ባህሩ ጀልባው ላይ ይገባል፣ ይሰምጣል። የአብዛኞቹ ጀልባዎች የመስመጥ ምክንያት ይሄ ነው። ይሄ ጀልባ አንድ ልዩ ነገሩ ደግሞ ምንድነው? አስራ ሁለት ክፍል የተለያየ ክፍል ያለው የተለያየ አስራ ሁለት ክፍሎች አሉ እነዚህ ክፍሎች ውስጥ ከፊት ለፊት ጀልባው ለድንጋይ ተጋላጭ በሚሆንበት ሰዓት አንድ ወይም ሁለት ክፍሎች ቢጎዱ ወደ ሌላ ክፍል አይገባም ሀ ስለዚህ ጀልባው የሚፈልገው ቦታ ላይ በተፈለገው ሰዓት የመድረስ እንትን አለ ማለት ነው ለአደጋ አይጋለጥም እና ስድስተኛው ምንድን ነው ፕሮፌለሩ ከቦዲው ውስጥ ሆኖ እንዲሰራ ነው ያደረግነው። በሙሉ ካሁን በፊት የገቡ ጀንባዎች ፕሮፌለራቸው ከቦዲው በታች ስለሆነ በሜባን ነው የነዱ። በሚነዱበት ሰዓት ፕሮፌለሩ ለድንጋይ ወይም ለአለት ተጋላጭ ነው እና ፕሮፌለሩ ተመታ ማለት ደግሞ አንድ ጀንባ ያው ከአገልግሎት ውጭ ነው። ላይ ክንፉን የተመታ ነው አንድ ማለት ነው። ይሄ ፕሮፌለር ግን በምንም አይነት ሁኔታ ለአደጋ የተጋለጠ ነው። ከዚህ አገልግሎት በተጨማሪ ጀልባው ዘመናዊ የመኝታ፣ የምግብ ማብሰያና ሻወርና ሽንት ቤት ያሟላ እንደሆነም ተገልጿል። አቶ ሙላት እንደሚሉት እስካሁን ድረስ በድርጅታቸው የእቃ መጫኛና የማጓጓዣ ጀልባዎች እንደተሰሩ አስታውሰው በፈረስ ጉልበቱና በአገልግሎቱ ይህ ጀልባ የተለየና ዘመናዊ ነው ብለዋል። በአጠቃላይ ጀልባው ከሀገር ውስጥም ሆነ ከውጭ ሀገር ተሰርተው ከመጡ ጀልባዎች ልዩ የሚያደርገው ከፍተኛ የፈረስ ጉልበት የተገጠመለት መሆኑ፣ የሰጠሙ ጀልባዎችን ማውጣት መቻሉ መሆኑ፣ አስራ ሁለት ክፍሎች ስላሉት ራሱ አለመስጠም መቻሉ፣ መቅዘፊያው ለአለት ተጋላጭ አለመሆኑ የመሳሰሉት ናቸው። የኢትዮጵያ ኤሌክትሪክ ኃይል ከመደበኛ ስራው ባሻገር በአካባቢው ይ አልፎ አልፎ እየተፈጠረ ያለውን የጀልባ የመስጠም አደጋ ለማስወገድ ጀልባው ዊንች እንዲገጠምለት በማድረጉ ማህበራዊ ኃላፊነቱን እየተወጣ ያለ ተቋም መሆኑን አድንቀዋል። የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ አቶ ሙላት ባሳዝ ነው። ለአሜሪካ ድምፅ አስቴር ምስጋናው ነው፣ ባህር ዳር ማርዳ ፊልምና ፕሮዳክሽን ካዘጋጀው አጨብጭሙለት ከተሰኘው ኮሜዲ ፊልም በተገኘ ገቢ በኮምቦልቻ ልዩ በመባል የሚጠራ የልዩ ፍላጎት ትምህርት ቤት ባለፈው ሳምንት አስመርቆ አስረክቧል። የፊልም ፕሮዲሰር እና የማርዳ ፊልምና ፕሮዳክሽን ስራ አስኪያጅ ወንደሰን ሞላ እንደ አላማው ለጦርነት ምንም አይነት ሚና የማይጫወቱት አካል ጉዳተኞች በጦርነት የተነሳ ከትምህርት ቤቶች ሊርቁ አይገባም ይላል ወንደሰን። ከአሜሪካ ድምጽ ጋር ቆይታ አድርጎ ነበር። ራሱም ከሚያስተዋውቅበት ቆይታው ይጀምራል። ወንደሰን ሞላ አራጋው እባላለሁ በኒክ ኔም ደግሞ ወይም ደግሞ በሙያ ስሜ አንማው እባላለሁ። ማርዳ ፊልም ፕሮዳክሽን ምንድን ነው? ከዚህ ቀደም የሰራቸው ስራዎች፣ አሁንስ የሚንቀሳቀስባቸው ነገሮች ምንድን ናቸው? ማርዳ ፊልም እና ኤቨንትስ በኢትዮጵያ ዘመን አቆጣጠር ሁለት ሺህ ስምንት ዓመተ ምህረት ነው የተቋቋመው። ከዛ ጊዜ ጀምሮ እንግዲህ በፊልም ደረጃ ውሀና ወርቅ የሚል ፊልም ለተመልካች ከዚህ በፊት አቅርበዋል። ከዛ በመቀጠል ሞተረኛው የሚል ፊልም አቅርበዋል። ቆርጦ ቆጥል የሚል ሲትኮም አለው። የመጨረሻው ፊልሙ አጨብጭቡለት ነው። እንደ ኤቨንት ደግሞ የመምህራን ሰባኛ ዓመት የኢትዮጵያ መምህራን ማህበርን ሰባኛ ዓመት ምክንያት በማድረግ የተለያዩ የበዓል ፕሮግራሞችን እና አብረው ሊሄዱ የሚችሉ ከመምህራን ጋር እኔ መምህራኖች ውጤት ነኝ የሚል ትልቅ ሀገራዊ እንቅስቃሴን የፈጠረ ትልቅ ኤቨንት ከኢትዮጵያ መምህራን ማህበር ጋር እንዲሁም ከደቡብ መምህራን ማህበር ጋር በጋራ ሰርቷል። ከሰሞኑ እንግዲህ አጨብጭቡለት ከተሰኘው ፊልም በተገኘ ገቢ አንድ የልዩ ፍላጎት ትምህርት ቤት መገንባታችሁ ሰምተናል እና እስቲ የት ነው ይህ ትምህርት ቤት የተገነባው? ምን ያህል ተማሪዎችን መቀበል ይችላል? እንዴት ነበረ መርሃ ግብሩ? ከሱን ጀምርና ወደ ፊልሙ እንመጣለን። መልካም እንግዲህ ያው ትምህርት ቤቱ የተገነባው በኮምቦልቻ ከተማ ነው። ቀደም ሲል የልዩ ፍላጎት ትምህርት ቤት የነበራቸው ቢሆንም ሀገራችን ላይ በተከሰተው ጦርነት ምክንያት ብዙ ነገሮች ወደሙ ነበሯቸው እና ትንሽ ለእኛ አካባቢውን ዙረን ስንቃኝ ካገኘናቸው ትምህርት ቤቶች ውስጥ መልሰን ብንገነባው የተሻለ ነው ብለን ቅድሚያ የሰጠ ነው ኦልሬዲ ይህን የልዩ ፍላጎት ትምህርት ቤት ነው። በሁለት መቶ ሀምሳ ስድስት ካሬ ላይ ነው ያረፈው። አንድ የጋራ አዳራሽ እና ሶስት መማሪያ ክላስ አለው። አይ ቲንክ በአንድ ክፍል ውስጥ እስከ አርባ ተማሪ የመያዝ አቅም አለው። ኦልሞስት ወደ መቶ ሀያ ተማሪዎችን የመቀበል እድል አለው ትምህርት ቤቱ አሁን ይሄ ትምህርት ቤት ከዚህ ቀደምም የልዩ ፍላጎት ትምህርት ቤት ነበር ወይስ እናንተ ናችሁ እዛ ትምህርት ቤት ውስጥ የልዩ ፍላጎት ክፍል እንዲጨምር ያደረጋችሁት በፊት እንደነበረው ነግረውናል የልዩ ፍላጎት ትምህርት ቤት ግን አሁን ላይ የሚማሩበት ትምህርት ቤት እንደሌለ ስለነገሩ በድጋሚ ነው እየሰራንላቸው። መልካም። እንግዲህ አጨብጭቡለት የሚባለው ፊልም መቼ ነው የተመረቀው? ሲሰራስ ጀምሮ ይህን ፊልም ስታዘጋጁት ጀምሮ እንደዚህ ለበጎ አላማ ልታውሉት እንደምትችሉ ገቢውን አስባችሁበት ነበር? እውነት ለመናገር ያው እንደ ማንኛውም ፊልም ሰሪ ኑሮን ለማሸነፍ የተሰራ ፊልም ነው። ፊልሙ ከተሰራ ትንሽ ጊዜያቶች ሄደዋል። አይ ቲንክ ጦርነቱ በሰሜን ግንባር ወይም ደግሞ በዚህ በራያ ግንባር በኩል በተጀመረበት ወቅት እኛ ደሴ ቀረጻ ላይ ነበር። የመጀመሪያው ጦርነት ማለት ነው። ያን ጊዜ ፊልሙን ልንቀርጽ የሄድንበት ወቅት ላይ ደሴ የምናያቸው የጦርነት አስከፊ ገጽታዎች ነበሩ። በጦርነቱ ምክንያት የተለያዩ አምቡላንሶችን እናይ ነበረ። ባልተለመደ መልኩ ከተማ ላይ ከምናውቀው የወትሮ እንቅስቃሴ ለየት ያለ በጣም ብዙ የምንላቸው ቁጥር ያላቸው አምቡላንሶች ይመጡና ትንሽ ከተማው የተደበላለቀ ስሜት ነበረውና በዛ ውስጥ ሆና ነው ፊልሙን የሰራ ነው ግን እሱን ፊልም ስንሰራ እንዳልኩሽ ኑሮን ለማሸነፍ ታስቦ የተሰራ ነው። እሱን ከሰራን በኋላ ፊልሙን ለመስራት ባሰብንበት ወይም ደግሞ ለማስመረቅ ባሰብንበት ሂደት ውስጥ የተፈጠረው ነገር ምንድን ነው፣ ጀስት እንዴት እናስመርቀው፣ ሀገራችን ያለችበት ወቅታዊ ሁኔታ አለና፣ ና ምን እናጥርቅ፣ የኛት ኮንትሪቢሽን ምንድን ነው የሚል ነገር ነበረው። ሶ እስኪ አንድ በጎ አላማ ሰርተን ለማለፍ ዝግጅት ላይ ነበር። ከዚያ ጦርነቱ እያለ እያለ አይ ቲንክ ወደ አዲስ አበባ እየተቃረበ መጣና ብዙ ቦታዎችን አካለን። በዛ ምክንያት መልሶ ጦርነቱ ጋፕ ያለበት ወቅት ሲፈጠር ተዘዋዙረን አካባቢው ላይ የደረሰውን ጉዳት ለማየት ሞከርን። ታየነው ነገር ውስጥ ደግሞ ትንሽ እኛን ስሜታችንን የነካው ወይም ደግሞ ልንደርስለት ይገባል ብለን ያሰብነው ኮምቦልቻ ላይ የተፈጠረው ነገር ስለነበረ እኛ ምን እናድርጋል ኦረዲ ፊልማችንን ምርቃቱ ለዚህ አላማ ብናውለው እና የተወሰነ ነገር ብናደርግ የተወሰኑ ቦታዎችን አድረስ ማድረግ እንችላለን፣ የተወሰኑ ትምህርት ቤቶችን ከበር ማድረግ እንችላለን ብለን ተነሳ። በዚህ ሂደት ውስጥ ነው እንግዲህ ሀሳቡ የተጠነሰሰው። ፊልም ፊልሙን ለመስራት ምን ያህል ጊዜ ፈጀባችሁ? ምን ያህል ወጪ ነበር ያወጣችሁት? እስኪ ጥቂት ስለ ፊልሙ አጨብጭቡለት። ምን ላይ ያተኮረ ፊልም ነው? እንደሁ መልካም እንግዲህ አጨብጭቡለት። ፊልም ከአንድ አመት ከስድስት ወር በላይ ጊዜ ንፈሽተዋል። የሙዚቃን አይድል ፊልም ነው አይ ቲንክ በጣም ብዙ ክራውድ ያለው ፊልም ነው። ዋና ጭብጦ ደግሞ ምንድን ነው? አሸናፊነት ከየትም ይጀምራል የሚል በእስር ቆይታቸው ወይም ደግሞ በእረምት ጊዜያቸው ራሳቸውን አርመው ለአሸናፊነት የሚበቁ ሰዎችን የሚፈጥር ፊልም ነው እና ትኩረቱ ማረሚያ ቤት ላይ ያደርጋል። ሰው በጣም አዝናኝ ኮሜዲ እንደ ታሪክ መነሻነት ደሴና አካባቢዋል አድርገው ፍጻሜውን አዲስ አበባ ላይ የሚያደርግ ፊልም ነው። በወጪ ደረጃ ወደ ሰባት መቶ ሰማኒያ ሺ ብር ገደማ ያው ወጪ አድርገናል። መቼም እንግዲህ እንዳልከው ኑሮን ለማሸነፍ ነው የሰራችሁት ብዙ ወጪም አውጥታችኋል። በእርግጥ ሀገሪቷ ያለችበትና የራሳችሁንም አስተዋጽኦ ለማድረግም መፈለግም አለ። ግን እንደው ከኑሮ አኳያ እንዲህ ማድረጉ ከባድ ውሳኔ አልነበረም? ምንድን ነው በዋናነት ማርዳ ፊልምና ኤቨንትስ ያው የእኔ ነው በባለቤትነት የምመራው እኔ ነኝ። አጨብጨቡለትም ፊልም ፕሮዲሰሩ እኔ ነኝ። የገንዘብ ምንጩም እኔ ስለነበርኩኝ ከማየውና ከታዘብኳቸው ነገሮች በመነሳት ውሳኔውን ለመፍታት ምንም የሚያሻማ ነገር ውስጥ አልወደቅኩም። ምንድን ነው እንዳልኩሽ ነው ከሰባት መቶ ሰማኒያ ሺ ብር በላይ ነው ወጪ አድርገን ፊልሙን የሰራ ነው ትምህርት ቤቱን ለመገንባት ገቢም ለማሰባሰብ እንቅስቃሴ ስናደርግ ቃል የተገባልን ኦልሞስት በትኬት ሽያጭ ወደ አምስት መቶ ሰባት ሺ ብር ገደማ ነው የመቶ ስልሳ ዘጠኝ ትኬት። ከዛ ባለፈ ደግሞ ኢንጂነር ታከለውማ አንድ ሚሊዮን ብር የገንዘብ ድጋፍ አድርገውልን ይሄን ብር ይዘን ነው ወደ ትምህርት ቤት ግንባታው እንቅስቃሴ ያደረግ ነው በዋናነት ግን እንዳልኩሽ ትኬት እንገዛለን ብሎ በኦንላይን እየተንቀሳቀሱ ወይም ደግሞ ቃል የገቡ ሰዎች ቃል የመፈጸም ችግር አጋጥመናል። እንደ ተግዳሮት ግን ምንድን ነው አንዳንዴ ይሄ ሀሳብ ለእኔ ወደ እኔ ለምን መጣ ብለሽ ሁሌ ስጠይቂ እግዚአብሔር ባንቺ ላይ ሊሰራ ያሰሩ ነገር እንዳለ ትገነዘቢያለች። ስለዚህ ከገንዘብ ማስቀደም ያለብን ነገር አለ ሀሳብ ስለነበረ አጭብጭቡለት። የምርቃት ገቢውን ነበረ ለፊልም ማነው ለትምህርት ቤት ግንባታ ያውላል ብሎ የተነሳው ፋይናሊ ግን ከመላው ሲኒማ ቤት የሰበሰብናቸውን ገንዘቦች ወደዛ ወጪ አድርገን በሁለት ነጥብ አምስት ሚሊዮን ብር ነው ትምህርት ቤቱን ገንብተን የጨረስ ነው። ለዚህም ደግሞ የኮምቦልቻ ከተማ አስተዳደር ና የኮምቦልቻ ከተማ ትምህርት ቢሮ ቁጥሩን የሚገልጽ ወይም ደግሞ ያወጣነውን ብር የሚገልጽ የምስጋና የምስክር ወረቀት ሰጥተውናል። ቁልፉን ባስረክብንበት ሰዓት ከምንድን ነው ብዙ ጊዜ አልተለመደም። ትምህርት ቤት ይገነባል፣ ግን ለልዩ ፍላጎት ተማሪዎች የተለየ ትኩረት አይሰጥም ና እነሱን እንዴት ልታስባቸው ቻልክ? እውነት ለመናገር አይ ቲንክ በዚህ ጦርነት ውስጥ በጣም ተጎጂዎች ከሚባሉት ውስጥ የመጀመሪያዎቹ እነሱ ይመስሉኛል። ለምሳሌ በጣም ተሳታፊ አይደለም በፖለቲካ ውስጥ ባልተሳተፉበት ፖለቲካ የተፈጠረ ችግር ከትምህርት ቤት እንደሚያስቀራቸው ስታይ፣ ፔን ፉል እንዳልሽ ሆኑ። ደግሞ ብዙም ጊዜ በመንግስትም ከፍተኛ ትኩረት ተሰጥተውት ትምህርት ቤቱ ሲገነባ እና ሲበረታታ አይታይም እና እሱ ስለነበረ ትንሽ ወደ ቦታውም ተዘዋውሬ ሳይ ቀጥተኛ ተጠቂዎቹ ወይም ደግሞ በጣም ከፍተኛ ተጠቂዎቹ እነሱ እንደሆኑ ተሰማኝ እና ለዚያ እናንተ እንግዲህ ትምህርት ቤቱ ሰርታችሁ ስታስረክቡ የነበረው ምላሽ ከአካባቢው ማህበረሰብ፣ ከልዩ ፍላጎት ካላቸው ወላጆች የነበረው ምላሽ ምን ይመስላል? እውነት ለመናገር አንዳንድ ጊዜ ሰው መሆንሽ ዋጋ የሚያገኝባቸው ቦታዎች አሉ አይደል? ወይም ደግሞ መፈጠሬ፣ መኖሬ ትርጉም አለው የምትባቸው ቦታዎች አሉ። በነዛ ሰዎች መሀል ስትቆሚ መማርሽ ማወቀሽ ወይም ሰው መሆንሽ ዋጋ እንዳለው ይገባሻል። ምክንያቱም ለሰዎች የሆነ ነገር እያደረግሽ እንደሆነ እና ሰዎች በምላሹ በአንቺ አድራጎት ደስተኛ ሆኖ መግለጽ የሚችሉት ወይም ደግሞ ማድረግ የሚችሉትን ነገር ሲያደርጉ ስታይ ትንሽ ፔንፉል ነው። በማታውቂያቸው ሰዎች መሀል ነው የቆምሽው። ስሜታ የሚያደርግ እንባ የሚያስወጣ ን አላቅ ከባድ ጊዜ ነው ያሳለፍኩት። በእነሱ መሀል ስቶ እውነት ለመናገር የሰጡኝ ፍቅር ካደረግኩላቸው በላይ ነው እና አይ ቲንክ እንደ ቃለም የገባሁላቸው ነገሮች አሉ የልዩ ፍላጎት ትምህርት ቤቱን ገነባ ነው እንጂ በውስጡ የሚያስፈልጉትን ነገሮች አላሟላንም አሁንም እግዚአብሔር ቢወድና ቢፈቅድ ምንድን ነው በጣም ደረጃውን የጠበቀ የልዩ ፍላጎት ተማሪዎች በትክክል ሊማሩበት ሊታነጹበት ራሳቸውን ሊያገኙበት በሚችሉ ደረጃ ሞዴል ትምህርት ቤት የማድረግ ሀሳብ አለ ማቴሪያሎችን ለማሟላት ሁለተኛ ዙር እንቅስቃሴ ለማድረግ ፕሮሰስ እያደረግኩ ነው ያለሁት። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ሰዎች ይረዱኛል ብዬ አስባለሁ። ልዩ ልዩ ፍላጎት ትምህርት ቤት ነው የሚባለው። የመጀመሪያው ስሙ ልዩ ነው። ልዩ ትምህርት ቤት ነው የሚባለው። የማብቃት ደረጃዎች ላይ ነው የሚሰራው። አሁን ልጆቹ ከኬጂ ጀምሮ እስከ አራተኛ ክፍል ድረስ በሚሄዱበት እኛም ምኞት ይሳካል ብለን እናስባለን። እሺ ወንደስ፣ በጣም ነው የማመሰግነው። ከአሜሪካ ድምጽ ጋር ለነበረ ቆይታ አመሰግናለሁ። ሲመሰ መርሃ ግብራችንን እያገባደድን ነው። የምሽቱ የመጨረሻውን ዘገባ ላስተዋውቃችሁ። ኢትዮጵያ በአንድ ወቅት የአፍሪካ ቻይና መሆን እንደምትፈልግ ተናግራ ነበር። ይህም በኢንዱስትሪ ፓርኮቿ አማካኝነት በመታገዝ የማምረቻውን ማዕከሎችን በማቋቋም የታለመ ነበር። ይሁን እንጂ በዓለም አቀፉ የኢኮኖሚ እድገት ማሽቆልቆል እና በሀገሪቱ በቀጠለው ግጭት የተነሳ በርካታ ኩባንያዎች ከኢንዱስትሪ ፓርኮቿ ለቀዋል። በሺዎች የሚቆጠሩ ሰራተኞችም ከስራ ተቀንሰዋል። ሄነሪ ዊልኪንስ ከሐዋሳ ሳ ያደረሰውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። እንደ ኤሮፓ አቆጣጠር በ2016 የተከፈተውን ይህን የኢንዱስትሪ ፓርክ እስከ 60 ሺህ የሚደርሱ የስራ ዕድሎችን ይፈጥራል የአገሪቱ ኢኮኖሚም ከግብርና ወደ ኢንዱስትሪ ምርት ኢኮኖሚ ለማሸጋገር ይረዳል፣ ኩባንያዎችንም ከፍተኛ የቴክኖሎጂ ስራዎችን ይዘው ይገባሉ ብሎ የኢትዮጵያ መንግስት ተስፋ አድርጎ ነበር። ከገበሬ ቤተሰብ የተወለደችው የናሳ ጨርቃጨርቅ የሎጂስቲክ ኃላፊ ቃልኪዳን አስራት ያንን ህልም ትጋራለች። ፋሚሊዎቼ ያው ትንሽ የገጠር ከተማ ናት ወንዶ ገነት ማለት እና፣ በግብርና ስራ ላይ ነው የሚተዳደሩት። ያው ከእጅ ወዳፍ የሆነ ነገር ነው ላይፋቸው። ያው እኔም ትምህርት እንዳጨረስኩኝ። ኢትዮጵያ በተለያዩ የሀገሪቱ አካባቢዎች የሀዋሳውን የመሳሰሉ ሌሎች አስር የኢንዱስትሪ ፓርኮች አሏት። የኢትዮጵያ መንግስት እንደ ኤሮፓ አቆጣጠር በ2025 ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማስገባት ተስፋ እንዳለው፣ ለዚህ ደግሞ የኢንዱስትሪ ፓርኮች ትልቅ ድርሻ እንደሚኖራቸው ሲናገር ቆይተዋል። እያደጉ ባሉ አገሮች ገበያ የተካኑት ምጣኔ ሀብት ባለሙያ ፓትሪክ ሄንሲች በኮቪድ-19 ወረርሽኝ በዋጋ ግሽበት የውጭ ምንዛሪ ጦት እንዲሁም በግጭቱ ና በሰብዓዊ መብቶች ጥሰት የተነሳ አሁን ያለው እህል ትልም የሚሳካ አይመስልም ይላሉ። ከኢንዱስትሪ ፓርኮቹ መካከል ሁለቱ በቀጥታ ተጎድተዋል፣ ምክንያቱም በጦር ሜዳ ዞን ውስጥ ነበሩ። በኢንዱስትሪ ፓርኮቹ ላይ እጅግ በጣም ከፍተኛ ጉዳት የደረሰባቸው ግን የአጎዋ ተጠቃሚነት እድልን በመከልከላቸው ነው። እገዳው በተነገረ ሳምንት ውስጥ የመጀመሪያው ፋብሪካ ራሱን ከኢትዮጵያ ገበያ አገለለ። በኢትዮጵያ ያለውንም ፋብሪካ ሸጡታል። ሌሎች ኩባንያዎችም የዚህን ፈለግ ተከትለዋል። የአፍሪካን የእድገት እድል ድንጋጌ አገዋ ከሳህራ በታች ያሉት የአፍሪካ ሀገሮችን ልማት ለመደገፍ ዩናይትድ ስቴትስ ውስጥ ተግባራዊ እንዲሆኑ ከተወሰነበት ከ1992 ጀምሮ ኢትዮጵያ በአሜሪካ ገበያ የተለያዩ ምርቶችን ከቀረጥ ነጻ ማቅረብ ችላ ነበር የኢትዮጵያ የሰራተኛ ክፍያ በኢንዱስትሪ ምርት አምራችነት በምትታወቀው በቻይና ከሚከፈለው የሚያንስ በመሆኑና አገዋ ሸቀጦችን በርካሽ ዋጋ ወደ ዩናይትድ ስቴትስ ገበያ ለማስገባት አስችሎ ስለነበር በርካታ ዓለም አቀፍ ኩባንያዎች በሐዋሳ ኢንዱስትሪያል ፓርክ ገብተው ነበር ይሁን እንጂ ዩናይትድ ስቴትስ በኢትዮጵያ ከፍተኛ የሰብአዊ መብቶች ጥሰት ደርሷል በሚል እንደ አውሮፓ አቆጣጠር ከጥር አንድ ጀምሮ ኢትዮጵያን ከአገዋ ተጠቃሚነት ውጭ አድርጋታለች። የሰብአዊ መብት ቡድኖች የኢትዮጵያ መንግስትና ተባባሪዎቹ ወታደራዊ ኃይሎች ሁለት ዓመት በዘለቀው ጦርነት በትግራይ ተወላጅ ላይ በስፋት የዘር ማጽዳት ጨምሮ መጠነ ሰፊ ጥቃቶችን አድርሰዋል በማለት ይከሳሉ። የትግራይ ኃይሎችም ጥቃት በመፈጸም ተወንጅለዋል። በአዋሳው የኢንዱስትሪ ፓርክ 35,000 ሰራተኞች የነበሩ ሲሆን ባለፈው ሰኔ አንድ ኩባንያ 3,000 ሰራተኞችን ሲያባርር ሌሎች ኩባንያዎችም በመቶዎች የሚቆጠሩትን አሰናብተዋል። በሐዋሳ የሚገኙ ፋብሪካዎች የአንደኛው ባለቤት ራጋ ቬንድራ ፓታር አገሪቱ ከሁኔታዎች ጋር ለመላመድ እየተቸገረች ነው ይላሉ። ወደ አዲስ ገበያ እያመራን ነው። ገበያውንም እንደገና ለማንቀሳቀስ ብዙ ጊዜ ይፈልጋል። በጣም እየተቸገሩ ያሉት ለዚሁ ነው። አገሪቱ ባለው የውጭ ምንዛሬ ጥረት እየተሰቃየች ነው። እንደ አሜሪካ ካሉ ሌሎች ትልልቅ አገሮችም እርዳታን ይፈልጋሉ። የፓርኩ ምክትል አስተዳዳሪ ባላንተ ጠብቀው ከኮቪድ-19 ወረርሽኝ ወይም ከዋጋ ግሽበቱ የበለጠ ጉዳት ያደረሰው ከአገዋ ተጠቃሚነታችን መውጣታችን ነው ብለዋል። ሶደራንሳም እንደነገርኩህ ምርታችንን ለመቀበል የቀነሱ ትዕዛዞች አሉ። ምክንያቱም በጉምሩክ ቀረጥ በጣም እየተጎዱ ነው። አብዛኞቹ ምርቶች ወደ ዩናይትድ ስቴትስ የሚላኩ ስለሆነ ምርቶቻቸውን ወደ አሜሪካ ገበያ ከቀረጥ ነፃ ለማስገባት ያላቸው መብት መነሳቱ በጣም ጎድቷቸዋል። ሌላው ለአገሪቱ መጥፎ ምልክት ተደርጎ የተወሰደው በአገሪቱ መንግስትና በትግራይ ኃይሎች መካከል በሰሜን ኢትዮጵያ ካለፈው ነሐሴ ጀምሮ ዳግም ያገረሸው ጦርነት መሆኑ ተመልክተዋል። አድማጮቻችን ከኛ ጋር ስለነበራችሁ እናመሰግናለን። የቅዳሜ ምሽት መስከረም 7 2015 ዓ.ም መሰናዷችን እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን እየመራው፣ አሉላ ከበደ በምሽቱ ዋና አዘጋጅነት፣ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና ባለሙያዎች ጋር በመሆን እንሰናበታቸው።